ቮይስ ኦፍ አሜሪካ የአዲስ አበባ ከተማ አስተዳደር በመሀል ከተማ ከአምስት መቶ ሺህ በላይ የጋራ መኖሪያ ቤቶችን ለማስገንባት ስራ ጀምር ያለው ይላል። የግንባታው ነዋሪዎችን አያፈናቅልም ሲልም ያለውን ገልጣ ፀሐይ ዳምጠው ተከታዩን አድርሳናለች። በአዲስ አበባ መሀል ከተማ ከአምስት መቶ ሺህ በላይ የጋራ መኖሪያ ቤቶች ለማስገንባት የግንባታ ስራውን በይፋ መጀመሩን የከተማው ምክትል ከንቲባ ኢንጂነር ታከለውማ አስታውቋል። በተያያዘው ባጀት ዓመትም በመልሶ ማልማትና በአዳዲስ ፕሮጀክቶች በዘጠኙም ክፍለ ከተሞች በስልሳ ዘጠኝ ነጥብ ሁለት ሄክታር መሬት ላይ ከሀያ ሺህ አምስት መቶ አራት በላይ የጋራ መኖሪያ ቤቶችን ግንባታ የማስጀመር ስነስርዓት ተካሂዷል። የግንባታ ስራው በዘጠኙ ክፍለ ከተሞች የተጀመረ ሲሆን ምክትል ከንቲባ ኢንጂነር ታከለ ኡማ የለገሀር የጋራ መኖሪያ ቤቶች ግንባታን ባለፈው ቅዳሜ አስጀምረዋል። ግንባታው ነዋሪዎችንም እንደማያፈናቅል ተገልጿል። ጫፍ የሚሄዱበት ሳይሆን በተወለዱበት፣ በኖሩበት ዕቁባቸውንና ዕድራቸውን በጋራ ባከናወኑበት በዛው ቦታ ላይ እንደገና አዲስ ቤት አዲስ ሕይወት እንዲጀምሩ ስለምናደርግ ከዚህ በፊት የቤት ግንባታ ላይ የሰራናቸውን የሰሶች ሁሉ በማስተካከል በሂደቱ ደግሞ የተገኙ መልካም ነገሮችን በመቀመር አዲስ የቤት ግንባታ አዲስ የመኖሪያ ግንባታ በዘጠኙም ክፍለ ከተማ በመሀል ከተማ ይጀምረናል። የቤቶች ግንባታ ወጪም በከተማ አስተዳደሩና በባንክ ብድር የሚሸፈን ይሆናል ተብሏል። በቅድ ከተያዙ የጋራ መኖሪያ ቤቶች ግንባታ ስራም በአንድ ሺ ሰባት መቶ አርባ በጥቃቅንና አነስተኛ ማህበራት ለሀምሳ ሁለት ሺህ ወጣቶች የስራ እድል እንደምፈጥርም ተገልጿል። ኢንጂነር ታከለ ኡማ ባደረጉት ንግግር ከስድስት ወር በላይ በከተማው ያለምንም ግንባታ መሬት አጥሮ የሚያስቀምጥ ማንኛውም አካል መሬቱ እንደሚወሰድበት ማረጋገጥ እፈልጋለሁ ብሏል። በእያንዳንዱ ቦታ መንግስት ያጠራቸው ባለሀብቶች ያጠሩት ሳይለሙ የቆዩ መሬቶችን አምና እንዳደረግነው ሁሉ ጥናቱን ጨርሰናልና በቅርብ ጊዜ ወደ መንግስት ባንክ እንመልሳለን። ስለዚህ በዚህ አጋጣሚ የፌዴራል መንግስትም ይሁን ክልሎች በአዲስ አበባ ከተማ መሬት ወስዳችሁ ከስድስት ወር በላይ ሳትገነቡ የቆያችሁ እንደሆነ ከዚህ በኋላ መሬቱ የእናንተ እንዳልሆነ በእርግጠኝነት ነግራቸዋል። ግንባታው የሚካሄድበት ቦታ የሚኖሩ ነዋሪዎችም ካደጉበት አካባቢ ሳይፈናቀሉ የቤት ባለቤት ለመሆን ተስፋ አላቸውም እንዳስ እንዳስደስታቸውም ተናግረዋል። ስሜ ሰብለ ተሰማ ባላለሁኝ እዚሁ ለገሀር ባቡር ጣቢያ ውስጥ ተወልጄ ነው ያደግኩት። በቤተሰቦቼ የውርስ ቤት ውስጥ ነው ያለሁት። አሁን ያው መፍረሱ ደረጃ ላይ ደርሷል። ታከለውማ እንግዲህ እዚሁ ላይ ቦታ ተሰጥቷችሁ ተሰርቶላችሁ ቤት ታገኛላችሁ ብሎናል። በጣም ደስ ነው ያለኝ በእውነት በጣም ነው ደስ ያለኝ። ምክንያቱም በተወለድኩበት ባደኩበት ቦታ ላይ ወደዛና ወደዚህ ሳልፈናቀል ቦታ በማግኘታችን ደስ ብሎኛል። የመሬት ሀብት የሚካበትበት ወቅት አልፏል ያሉት ምክትል ከንቲባው በእያንዳንዱ ቦታ በመንግስትና በባለ ሀብቶች ግንባታ ሳይካሄድባቸው ታጥሮ የተቀመጡ መሬቶች በጥናት ተለይቷል ብሏል። ግንባታ ሳይካሄድባቸው የሚገኙ እነዚህ መሬቶች በቅርቡ ወደ መሬት ባንክ ይመለሳሉም ብሏል። የአዲስ አበባ ከተማን ገጽታ ለማሻሻል እየተሰራ ያለውን ስራ የመዲናው ነዋሪዎች በጋራ በመቆም ሊደግፉ ይገባል ብሏል። የከተማው ምክትል ከንቲባ ኢንጂነር ታከሌ ኡማም ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ